ባለፉት ሶስት ቀናት በተለያዩ ወለጋ ወረዳዎች በቀጠለ ግጭት ቢያንስ ስድስት ሰዎች መገደላቸውን መገለጹን የተመለከተው ነው። በምዕራብ ወለጋ ዞን በሚገኙት ቤጊና ቆንዳላ ወረዳዎች እንደዚሁም በቄለም ወለጋ ዞን ሳጃ ወላሊ ወረዳ በመንግስት ታጣቂዎችና በኦሮሞ ነጻነት ሰራዊት መካከል በአገረሸው ግጭት ባለፉት ሶስት ቀናት ቢያንስ ስድስት ሰላማዊ ሰዎች ተገለዋል ሲሉ ነዋሪዎች ገለጹ። ሰዎች የተገደሉትም የኦሮሞ ነጻነት ሰራዊት ታጣቂዎች ካፈገፈጉ በኋላ የመንግስት ኃይሎች በወሰዱት እርምጃ ነው ያሉት ነዋሪዎች ድርጊቱን ኮንነዋል። በጉዳዩ ላይ ከኦሮሚያ ክልላዊ መንግስትና በየደረጃው ካሉ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ከዚህ በፊት ለተመሳሳይ ውንጀላ በሰጡት ምላሽ የመንግስት ኃይሎች ሲቪል ሰዎችን ኢላማ አያደርጉም በማለት አስተባብለዋል። ለታጣቂ ቡድን የሎጂስቲክስ ድጋፍ የሚያደርጉና መረጃ የሚሰጡ ሰዎች እንደሚያዙ አክሎ የገለጹት አቶ ኃይሉ ጉዳያቸው የሚጣራውም ህግን በተከተለ መንገድ መሆኑንም ተናግረው ነበር። ጸሐይ ኃይሉ በዚህ ጉዳይ ላይ ተከታዩን አዘጋጅታለች። በኦሮሚያ ክልል ምዕራብ ወለጋ ዞን በሚገኙት በጊና ቁንዳላ ወረዳዎች እንደዚሁም በቀለም ወለጋ ዞን ሳጆ ወለል ወረዳ በመንግስት ኃይሎች እና በኦሮሞ ነጻነት ሰራዊት መካከል ሰሞኑን ውጊያ መካሄዱን ነዋሪዎች ጠቅሰዋል። በተለይ ካለፈው አርብ መስከረም ሀያ አራት ቀን ሁለት ሺ አስራ ሰባት ዓመተ ምሕረት ጀምሮ በተካሄደ ውጊያ ስድስት ሰላማዊ ሰዎች ተገሏል ሲሉ ነዋሪዎች ጠቅመዋል። ተጠናክረው ቀጥሏል ያሉት ውጊያ ስጋት እንዳሳደረባቸውም አመልክተዋል። ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁ አንድ የምዕራብ ወለጋ ዞን ቆንዳላ ወረዳ ነዋሪ መሆናቸውን የጠቀሱት ከመዋቾቹ መካከል የእርሳቸው ቤተሰብ አባል እንደሚገኙበት በመጥቀስ ተከታዩም ብለዋል። ሟች ወንድማችን ነው። ትናንትና ጠዋት ላይ ከቤቱ ወሰዱት፣ ከዛም ገደሉት። ፖለቲካዊ ንክኪ የለውም። የሁለት ልጆች አባት ነው። አርሶ አደር ነው። ትሑትና ሰው አክባሪ ስለሆነ በአካባቢው ሕብረተሰብ ዘንድ ይወደዳል። የሰፈሩ ሰዎች የእድር ሰብሳቢ አድርገው ሾመውታል። ከዚህ ውጭ ከታጣቂው ጋር ምንም ግንኙነት የለውም። አሁን ባለቤቱና ሌሎቹ ወንድሞቹ የአካባቢውን የመንግስት አካል ለምን እንደተገደለ ሲጠይቁ የሸኔ ደጋፊ ነው፣ ያበላቸዋል፣ መረጃ ይሰጣቸዋል፣ እናም ሸኔ ነው የሚል መልስ ነው የተሰጣቸው። እውነታው ግን ተቃራኒ ነው። አንድም ቀን ከቤቱ ውጭ አድሮም ሆነ ከታጣቂው ጋር ንክኪ ኖሮት አያውቅም። ነገር ግን የአካባቢው ሚሊሻ በግል ጉዳይ ከእነሱ ጋር ካልተስማማ በሐሰት ይጠቁምብሃል። የጸጥታው ኃይል ደግሞ የአካባቢው ነዋሪ ስላልሆነ ሳያጣራ እርምጃ ይወስዳል። የእኛም ወንድም በዚህ ነው ሕይወቱ ያለፈው። እኛ ለመንግስት የምናቀርበው አቤቱታ ማንም ሰው ጉዳዩ ከተጣረ በኋላ ተጠያቂ እንዲሆን እንላለን። ምክንያቱም በድንገት ከሰው ጋር ከተጋጨ ስም ለጥፎብክ ነው ለአደጋ የምትጋለጠው። በዛው በምዕራብ ወለጋ ዞን ቤጊ ወረዳ ሰሞኑን የቀጠለው ግጭት ቢያንስ አንድ ሰላማዊ ሰው ተገሏል ሲሉ የወረዳ ነዋሪ መሆናቸውን የገለጹት አቶ እንድርስ ጀማል ተናግረዋል። ጅብሪል በላቸው እጅታ ተፈርቶ ለፋ ሟች አቶ ጅብሪል በላቸው ይባላል። የመሬት ልኬት ባለሙያ ሲሆን ከ2011 ጀምሮ በሙያው እያገለገለ ይገኛል። አሁን በእድገት ወደ አመራር አድገሃል ሲሉት የትምህርት ዝግጅቴም ሆነ የፖለቲካ ብቃቴ ለአመራር አያበቃኝም፣ በሙያዬ ላገልግል ብሎ እምቢታውን አሳየ። ከዛ ሌሊት ስምንት ሰዓት ገደማ ለቅዳሜ አጥቢያ ለጥያቄ ትፈልጋለህ ተብሎ ተወስዶ ጠዋት ሬሳው በቤቱ አካባቢ ተገኘ። የአንድ ልጅ አባት ነው። በጣም ከባድ ነው። በእኛ አካባቢ የሚደረገውን መንግስት በትኩረት ተከታትሎ መፍትሄ እንዲሰጠን እንማጸናለን። በጣም ችግር እየፈጠረብን ያለው የኦሮሞ ነጻነት ሰራዊት በአካባቢው ይንቀሳቀሳል። ትንሽ ሚሊሻው ወይም የአካባቢው ባለስልጣን የተናገረውን ቃል ደግመን ከጠየቅን የጠላት አጀንዳ ነው ተብለን እንፈረጃለን፣ ኢላማ ውስጥ እንገባለን። ስለዚህ የበላይ የመንግስት መዋቅር በየዞኑ ወረዳና ቀበሌዎች አካባቢ ያለውን ችግር መመልከት አለበት። ህዝቡ ከፍተኛ ውጥረት ውስጥ ነው። ነዋሪዎቹ በአሰሙት ቅሬታ ላይ ከምዕራብ ወለጋ ዞን ከቤጊ ና ቆንዳላ ወረዳዎች አስተዳዳሪ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በቄለም ወለጋ ዞን ሳጀ ወለል ላለው ገለታ ቀበሌ ውስጥም ተመሳሳይ ችግሮች መፈጠራቸውን ነዋሪዎች ገልጸዋል። ለደህንነታቸው ሰግተው ስማቸው እንዳይጠቀስ የተጠየቁት ግለሰብ ለአሜሪካ ድምጽ በስልክ እንደተናገሩት የሸኔ ደጋፊዎች ናቸው ተብሎ ጉዳት የደረሰባቸው አሉ በማለት ለአሜሪካ ድምጽ ተናግረዋል ተናግረዋል። ጠዋት ወደ መኖሪያ ቤታቸው ገብተው ሶስት ሰዎችን ለሸኔ መረጃ ሰጥታችኋል፣ መንገድ አሳይታችኋል ተብለው ተገለዋል። ሶስቱም ተማሪና እያረሱ ቤተሰቦቻቸውን የሚረዱ ናቸው። አሳዛኙ ክስተት ደግሞ የአካባቢው ነዋሪ ከሆነ አንድ ግለሰብ ጋር በወሰን ተጣልተው ጉዳያቸው ፍርድ ቤት ነው ያለው። ሰውየው ልጆቹን ለመጉዳት ብቻ አስበው ለጸጥታው አካል የሸኔ አባል ናቸው ብሎ መረጃ ሰጣቸው። እነሱም ለማስረዳት እንኳን ጊዜ አልሰጧቸውም፣ ወዲያው እርምጃ ተወሰደባቸው። እኛ አሁን የጸጥታ ኃይሉን ቀርበን ለማናገር ሞክረናል። መረጃ ደርሶን ነው ብለው ነገሩን። ይህን አይነት ግድያ ተባብሷል። ሕብረተሰቡ ስጋት ውስጥ ነው። አርሶ አደሩ ወጥቶ ማሮ ላይ መስራት፣ ከደጃፉ መቀመጥ፣ ተማሪዎች ወደ ትምህርት ቤት መሄድ ስጋት ሆኖባቸው መፍትሄ ያጣን ነው። በአስቸጋሪ ሁኔታ ውስጥ ያለው ነው። ከነዋሪዎቹ በተነሳ ቅሬታዎች ላይ ከቄለም ወለጋ ዞን አስተዳዳሪ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተመሳሳይ ከምመለከታቸው የክልል መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረትም ለዛሬ አልተሳካም። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ከዚህ በፊት ለተመሳሳይ ውንጀላ በሰጡት ምላሽ የመንግስት ኃይሎች ሲቪል ሰዎች ኢላማ አያደርጉም በማለት አስተባብለዋል። ለታጣቂው ቡድን የሎጂስቲክ ድጋፍ የሚያደርጉና መረጃ የሚሰጡ ሰዎች እንደ እንደሚያዙ አክሎ የገለጹት ጉዳያቸው የሚጣራው ህግን በተከተለ መንገድ ነው ማለታቸው ይታወሳል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰማኮ በኢትዮጵያ በግጭት አውዱ ውስጥ ያሉ አካባቢዎችን የሰብአዊ መብቶች ሁኔታ በምመለከተው እሮቡ መስከረም አስራ አምስት ቀን አመሻሽ ላይ ባወጣው የሩብ ዓመት ሪፖርት በእነዚህ አካባቢዎች የሚፈጸሙት የሰብአዊ መብቶች ጥሰቶች አሳሳቢ ሆኖ እንደቀጠሉ አመልክተዋል። በግጭት ተሳታፊ የሆኑ ሁሉም አካላት ያለምንም ቅድመ ሁኔታ ተኩስ አቁም በማድረግ ለግጭቱ ሰላማዊ መፍትሄ እንዲያፈላልጉ ኮሚሽኑ በድጋሚ ጠይቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ